በ ሁለት ሺ ስምንት ዓ ም ኢትዮጵያ ውስጥ በቀድሞ የደህንነት ኃላፊ የተሰጠኝን ሰላማዊ ሰልፈኞች ላይ የኃይል እርምጃ የመውሰድ ትእዛዝ ተግባራዊ ባለማድረጌ ድንገት ታፍኜ ከአራት ወራት በላይ በስር ቆይቼ ነበር ይላሉ። መጠሪያ ስማቸውን እንደለወጡ የሚናገሩት ስደተኛ በመጀመሪያ ማዕከላዊ፣ ከዚያም ወዳላወቋቸው ወደ ተለያዩ እስር ቤቶች ፊታቸው እየተሸፈነ በመዘዋወር ቁምስቅል ስቅል እንደተፈጸመባቸውም ይዘረዝራሉ። እስር ላይ ሆነው ፍርድ ቤት በተወሰዱበት ወቅት ድንገት ባገኙት አጋጣሚ ለማምለጥና ከሀገር ለመውጣት የቻሉት በስደት ስማቸው ቴዎድሮስ የተባሉት ሌተናል ኮኖሌል የሊቢያን በረሃ ቀጥሎም የሜዲትራኒያንን ባህር አቋርጠው ጀርመን ቢገቡም አሳዳጆቼ የሚሏቸው የቀድሞ የኢትዮጵያ መንግስት የደህንነት ባልደረቦች ማስፈራራትና ዛቻ አልተለያቸውም። በዚህም ሳያበቃ ከሰሞኑ ሊሰነዘርባቸው ከታቀደ የግድያ ሴራ ለጥቂት መትረፋቸውን እንዲህ ዘርዝረዋል። በሀያ ሶስት ከቀኑ አስራ ሁለት ሰዓት ላይ በዚህ ሀገር አቆጣጠር አጋጣሚ ኤዲካ የሚባል በሚኖርበት አካባቢ ሱፐርማርኬት በር ላይ ሳይክል እያሰርኩ ሚሄር መኪና ውስጥ ቁጭ ብለው አንድ ነጭ ነው መኪናው፣ መሪውን እየጨበጠ ማለት ነው። ፓርክ አድርገው ነው ያሉት። አንደኛው ጥቁር አፍሪካዊ ነው፣ አንዱ ኢትዮጵያዊ ነው ማለት ነው። ሁለቱ ኋላ ወንበር ነው ያሉት። ቁጭ ብሎ አላጋጣሚ ሳይክል ማስርበት አጠገብ ማለት ነው፣ በመኪናው ውስጥ ዛባራ እኔም ወደ ሱፐር ማርኬት ገባው ገዝቼ የሚገዛውን ስመለስ መጀመሪያ ከነበሩበት ቦታ ላይ የሉም። ሁለት አይነት መንገዶች አሉ። አንደኛው ጉድጓድ መሻለጫ ሳይክል እና ለሌች መሽላለጫ ነው ያለው። ሁለተኛው መብራት ካልያዘ በላይ በኩል ነው የሚሄደው እና መብራቱን ክፍት ነበርና በላይኛው በኩል ሄድ አንድ ቁመቱ በጣም ግዙፍ የሆነ ጥቁር ስልሚያ መኪና ውስጥ ያየውት ያገኘሁት ማለት ነው። ወንዝ ዳር ነው የሳይክል መንገዱ፣ መንገዱ ዳር ፊት ለፊት የቆሞ በስሜን የጠራኝ ማለት ነው። ኮንኩ ደነገጥኩ። በዶች ሲያናገረኝ ም አልተረዳሁትም። መጨረሻ ላይ ግን በዛች ወደ መሻለች ዋ ወደዛ ሄድ ብሎ በእጁ ምልክት አሳየኝ ማለት ነው። ሲያሳየኝ እኔ ወደዛ መውረድ አልፈለግኩም እ ማለት አልገባኝም አልኩት። ዛ እየተነጋገርን እያለ ኢትዮጵያዊው ለቃ ድልድይ ውስጥ ኖሯል አልመጣ ማለት ነው። በስር ላይ በቆዩበት ወቅት ተፈጸመብኝ ባሉት ሰቆቃ ምክንያት የሕክምና ክትትል በማድረግ ላይ መሆናቸውን የገለጹልን ጥገኝነት ፈላጊው ኢትዮጵያዊ ቀጠሉ ከመጣ በኋላ ምንድን ነው ያለኝ? ገብረተንሳይ ተስፋ ይባላል ነው ያለኝ። ኦኬ ምን ልታዘዝ አልኩት። እኛ በጌታቸው አሰፋ የሚመራው የውጭ ጉዳይ የደህንነት ቢሮ ነው የመጣ ነው አለኝ። ማለት ወንድም ይቀጣልኝ፣ ይህን የምትለውን ሰው አላወቅኩትም አልኩት። አሁን ወደ ዋናው ነገር እንግባ ነው ያለኝ። አንተ ወንጀለኛ ነህ፣ ከእስር ቤትም እንዳመልጠ መምጣት ይታወቃል። የፍርድ ቤት ትዕዛዝ አምጥተን በጀርመን ፖሊስ እና መንግስት ሰጥተን ሁሉ ነገር ጨርሰናል። ዲፖርት ልናደርግ ነው። ሀገር በሰራ ወንጀል ትጠየቃለች አለች። መጨረሻ ላይ የዛሬ አስር ዓመት በኤርንጀር የተነሳሁትን ፎቶ ሞባይሉ ላይ አወጡ አሳየኝ ማለት ነው። ከዛ በኋላ እኔ ሳይክሉ አንስቼ መሄድ ስሞክር ሽጉጥ አወጣና እንዳትንቀሳቀስ ብሎ ኮልት ሽጉጥ ነው የያዘው፣ መጠኑ ትንሽ የሆነ ኮልት ሽጉጥ። እንዳትንቀሳቀስ ካለኝ በኋላ ቀጥታ ወደዛ ወደ መሸለቻው ቦታ ላይ እንድገባን ያስገደደኝ። እኔ መግባት አልፈልግም አልኩት፣ ግባ አንተ እንትን አማራ ደፍቼ ነው የምሄደው አለኝ ማለት ነው። መጨረሻ ላይ እኔም በቃ ተስፋ ቆርጬ ስለነበረ ግንባሬም በለይ በቃ ተኩሰሩ ነው ያሉ። በአጋጣሚ ግን ሌላ ነገር ከመፈጠሩ በፊት በአካባቢው አልፎ የሚሄዱ ጀርመናዊት በብስክ ሌት በመምጣታቸው ጥገኝነት ፈላጊ ኢትዮጵያዊ ከተቃጣባቸው ጥቃት ሊተርፉ እንደቻሉ ለዲደብሊው ገልጸዋል። ጉዳዩንም የአካባቢው ፖሊስ በመያዝ ክትትል እያደረገ መሆኑንም አመልክተዋል። እሳቸው እንደሚሉትም ከሀገራቸው የሸሹት ስቃይና ስጋት ጀርመን ድረስ የተከተላቸው ጉዳያቸውን በአስተርጓሚ አማካኝነት ለጀርመን መንግስት የጥገኝነት ጉዳይ ተከታታዮች በሚያስረዱበት ወቅት ነው። ማለት ለእናንተም ሊጠቅማቸው የሚችለው መጀመሪያ የተጀመረው ማለት ነው። አስተርጓሚ ሆኖ አገኘዋት። የደረሰብኝ ነገር በወቅቱ ኢንተርቪው ለሚያደርጉት ሰዎች ስናገር ተናደደች እና ፊቷ ተለዋወጠ። ተናገረች አንተ ህይወትክን አበላሽሏለ ሆን ያለች በአማርኛ። ችግራቸው ትኩረት አግኝቶም አሁን ሌላ አስተርጓሚ እንደተመደበላቸውም ገልጸዋል። እንዲያም ሆኖ ያሳድዱኛል፣ ይዝቱብኛል የሚሏቸው ጉዳይ ገና አልባት አላገኘም። እስካሁን የተያዘ ተጠርጣሪም የለም።